ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ አራት 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱን ዝግጅት ይዘን የምናስተናግዳችሁ ሰሎሞን አባትና አዳኝ ፍሳዬንን። የጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ መቶ የሥልጣን ቀናት ትልቁ ዲፕሎማሲያዊ ስኬት በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ ከሌላ አገር ካላት ግንኙነት ባለፈ የአካባቢውን የኃይል አሰላለፍ ይለውጣል ተብሎ የሚታመነው ከኤርትራ ጋር ከጎረቤቶቻችን፣ ከወንድሞቻችን ለዘመናት የጋራ ታሪክ፣ እሴት፣ ባህል እናወቅ ካለን። ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ አገሮች መካከል ሁለቱም ሕዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ከምሽቱ የአብይ ርዕስ ዘገባዎቻችን አንዱ ነው። ከአራቱ የኢህአደግ ድርጅቶች አንዱ የሆነው የብአዴን ነባር ታጋይ አቶ በረከት ስምዖን በደብረ ማርቆስ ከተማ አንድ ሆቴል አርፈዋል መባሉ ያስቆጣቸው ወጣቶች ንብረት ማውደማቸውን ያነጋገርናቸው ነዋሪዎች ገለጹ።

የመጀመሪያው ተናጋሪ አንድ የደብረ ማርቆስ ከተማ ነዋሪ ናቸው። ሁለተኛው የምስራቅ ጎጃም ዞን የኮሚኒኬሽን ጽፈት ቤት ኃላፊ አቶ ሽፈራው አየለ ናቸው። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባለፈው ሰኞ የሰላምና የወዳጅነት ስምምነት መፈረማቸውን አሞግሷል ሲል የተባበሩት መንግስታት ድርጅት ያወጣው መግለጫ አስታውቋል። የጸጥታው ምክር ቤት አባላት አምስት ነጥቦችን ያቀፈ እቅድ መኖሩን ጠቅሰው ሁለቱም ወገኖች የኢትዮጵያና ኤርትራ ድንበር ኮሚሽን ውሳኔን ተግባራዊ ለማድረግ መስማማታቸውን በጥሩ መንፈስ ተቀብለውታል ይላል መግለጫው። የጸጥታው ምክር ቤት አባላት ኤርትራና ኢትዮጵያ ተባብረው ክልላዊ ሰላም ለመጠበቅ ለልማትና ለትብብር ያሳዩትን ቁርጠኛነት እናመሰግናለን፣ እናሞግሳለን። ኤርትራ በኤጋድ ማለት በምስራቅ አፍሪቃ የልማት ትብብር በይነ መንግስታት ንቁ ተሳታፊ እንድትሆንም እንጠብቃለን ማለታቸውን ማግለጫው ጠቅሷል። የጸጥታው ምክር ቤት አባላት ኢትዮጵያና ኤርትራ የፈረሙትን ስምምነት በመተግበር ተግባር ለመርዳት ዝግጁ ነን ማለታቸውንም የተባበሩት መንግስታት ድርጅት መግለጫ ገልጿል። ከኢትዮጵያና ከኤርትራ እርቀ ሰላም በኋላ ኢትዮጵያ ቅድሚያ የምትሰጠው ወደ ምጽዋና አሰብ የሚያደርሱ መንገዶችን ለመክፈት መሆኑን የኢትዮጵያ መንግስት ቃል አቀባይን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ወደ የትኛውም አቅጣጫ ለመንቀሳቀስ የሚፈልጉ የሁለቱ ሀገሮች ዜጎችም ቪዛ በቅድሚያ ማግኘት እንደማይጠበቅባቸውና ሁለቱም ሀገሮች ውስጥ የሁለቱን ሀገሮች ፓስፖርቶች የያዙ ተጓዦች እንደ ደረሱ ቪዛ እንደሚሰጣቸው የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ባሰራጩት መልእክት አስታውቀዋል። በሌላ በኩል ደግሞ በምጽዋና በአሰብ ወደቦች ክፍት መሆን የሚጠቀሙት የኤርትራና የኢትዮጵያ ሕዝቦች ብቻ ሳይሆኑ መላው የአፍሪቃ ቀንድ አካባቢ መሆኑንም የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ አህመድ ሺዴ ዛሬ ማመልከታቸውን የኤርትራ ማስታወቂያ ሚኒስቴር በዌብሳይቱ ላይ አስፍሯል። የአሰብና የምጽዋ ወደቦች ለሥራ ክፍት መሆን የመቶ ሚሊዮን ሕዝብ ሀገር የሆነችውና የራሷ የባሕር በር የሌላት ኢትዮጵያ ወጪ ንግዷን ለማቀላጠፍና የውጭ ምንዛሪ ጥሪቷንም ለማሳደግ ያላትን ጉጉት በብዙ እንደሚያግዝ የሮይተርስ ዘገባ ይጠቁማል። ኢትዮጵያ በአመዛኙ በወጪና ገቢ ንግዷ በጅቡቲ ወደብ ላይ ተመርኩዛ የቆየች ብትሆንም ጠቅላይ ሚኒስትር አብይ አህመድ በቅርቡ ካርቱምን ጎብኝተው በነበረ ጊዜ ፖርት ሱዳንንም ለመጠቀም ከሱዳን ባለሥልጣን ጋር ተነጋግረው እንደነበር ዘገባው አስታውሷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ አስመልክቶ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲና ከኤምባሲው ጋር እየተንቀሳቀሰ ያለው ሁሉን አቀፍ የአቀባበል ዝግጅት አብይ ኮሚቴ ዝርዝር መርሃ ግብርና መግለጫ እያወጣ ነው። የጥላቻና የልዩነት ግድግዳን አፍርሰን የፍቅርና የአንድነት ድልድይ እንገንባ በሚል መሪ ቃል በሚካሄደው የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉዞ ዋሽንግተን ዲሲ ሎስ አንጀለስና ሚኒሶታ ከተሞች ተገኝተው ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያንን እንደሚያነጋግሩ የኤምባሲው መግለጫ አመልክቷል። ዋሽንግተን ዲሲ ላይ ቅዳሜ ሐምሌ 21 ቀን 2010 ዓ.ም ማውንት ቨርነን ፕሬስ ፕሌስ በሚገኘው ኮንቨንሽን ሴንተር ግዙፍ ስብሰባ እንደሚያደርግና በዚሁ ከቀኑ 7 ሰዓት እስከ 10 ሰዓት በሚካሄደው ህዝባዊ ስብሰባ ላይ ለመገኘት የሚፈልጉ ሁሉ እንዲገኙ ኤምባሲው ጥሪ አቅርበዋል። ስብሰባው ላይ ለመገኘት ምዝገባም ሆነ ክፍያ እንደማያስፈልግ አስታውቀዋል። ጠቅላይ ሚኒስትሩ በሚገኙባቸው መድረኮች ላይ ከውይይት በተጨማሪ ኢትዮጵያውያኑ የሚያዘጋጇቸው የተለያዩ የኪነ ጥበብ የግጥሞችና፣ ጊዜውን የሚገልጹ መልእክቶች የማስተላለፍ መሰናዶዎች እንደሚኖሩ ታውቋል። ሎስ አንጀለስ እና ሚኒሶታ ላይ ስለሚደረጉ ዝግጅቶችና ጠቅላይ ሚኒስትሩ በዩናይትድ ስቴትስ ቆይታቸው ወቅት ስለሚያከናውኗቸው ሌሎች ስራዎች እየተከታተልን ተጨማሪ ዝርዝሮችን በየወቅቱ ማቅረባችንን እንቀጥላለን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዛሬው የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ ጉባኤ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር በፍጥጫ ተጀምሯል። ከኔቶ አባላት ትልቋና ሀብታሟ ከዩናይትድ ስቴትስ ቀጥሎ የሆነችው ጀርመን የሩሲያ ምርኮኛ ሆናለች ሲሉ ነጥለው ነቅፈዋታል። ከኔቶ ዋና ጸሐፊ የንስ ሽቶልተንበርግ ጋር ቁርስ ላይ በተገናኙበት ወቅትም ጋስፕሮም የሚባለው የሩሲያ ኢነርጂ ኩባንያ የተፈጥሮ ጋዝ መተላለፊያ ቱቦዎችን በባሕሯ በኩል እንዲገነባ ፈቅዳለች በማለት ትራምፕ ጀርመንን ነቅፈዋል። ጀርመን በቢሊዮኖች ዶላሮች የሚቆጠር ገንዘብ ለሩሲያ እየከፈለች ነው። ኢነርጂዋን ከምትገዛው ሀገር እንድንከላከላት ግን እየፈለገች ነው ብለዋል ትራምፕ። የጀርመን ቻንስለር አንጌላ መርከል በበኩላቸው ያደረኩት የምሥራቅ ጀርመን ያደግኩት ምስራቅ ጀርመን ውስጥ እንደመሆኑ በሶቪየት ሕብረት ቁጥጥር ስር መኖር ማለት ምን እንደሆነ ጠንቅቄ ያውቃለሁ። ይሁንና ከሩሲያ ጋር የምናደርገው የኢነርጂ ግብይት የ21ኛው መቶ ክፍለ ዘመን በርሊን የሞስኮ ተገዢ አያደርጋትም የሚል ምላሽ ሰጥተዋል። የትራምፕ አስተዳደር ቻይና የምታስገባቸው እቃዎችን አስመልክቶ በሌላ 200 ቢሊዮን ዶላር ላይ 10 ከመቶ ቀረጥ ለማስከፈል መወሰኑ እንዳስደምማት ቻይና ዛሬ ገልጻለች። በሁለቱ በኢኮኖሚ የዳበሩ ሀገሮች መካከል የሚካሄደው የንግድ ጦርነት እየተባባሰ መሄዱን ያሳያል። የቻይና የንግድ ሚኒስቴር የአሜሪካውን ውሳኔ ፈጽሞ አንቀበለውም በማለት የምላሽ እርምጃ እንደሚወስድ አስታውቋል። በመጨረሻም አሁን በዓለም ዋንጫ የግማሽ ፍጻሜ ግጥሚያ ክሮኤሽያና እንግሊዝ እየተጫወቱ ናቸው። እንግሊዝ ልክ በአምስተኛው ደቂቃ ላይ በ ትሪፐር አንድ ጎል አስቆጥሯል። እንግሊዝ በዚሁ ግጥሚያውን ከጨረሰች በመጪው እሁድ ከፈረንሳይ ጋር ትገናኛለች። ነገር ግን አሁን ገና ስምንት ደቂቃ ከአስራ ሁለት ከአስራ አምስት ሰከንድ ላይ ስለሆነ ጫወታው ውጤቱ ምን እንደሚሆን አይታወቅም። ለዜና የያዝነው ሰዓት በዚሁ አበቃ። እየተከታተል እናሳውቃቸዋለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ1564 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ አራት 2010 ምሽት ፕሮግራም ነው። ዲሞክራሲ አየር፣ የሰላም አየር፣ የፍቅር አየር፣ የመቀራረብ የመተሳሰብ አየር ስለምበት ሰላየን ከዚህ እንቅስቃሴ ጋር አብረን መባት አለብን። እስካሁን ድረስ ክንጮ የነበርነው ይህ ሁኔታ እንዲፈጠር ነበረ። አሁን ከውስጡ ተፈጠረ። ስለዚህ ያንን ገብተን ስር እንዲሰድና መሰረት እንዲያገኝ የበኩላችንን ማድረግ አለብን ብለን መጥተናል። ሰሞኑን አዲስ አበባ የገቡት የትግራይ ዴሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በርሀ ናቸው። በመጽሔት ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ዘገባዎች ይቀርባል። የባዕዴን ኢህአዴግ ነባር ታጋይ አቶ በረከት ስምዖን በደብረ ማርቆስ ከተማ አንድ ሆቴል አርፈዋል በመባሉ ያስቆጣቸው ወጣቶች ንብረት ማውደማቸውን ያነጋገርናቸው ነዋሪዎች ገለጹ። ግርግሩ የተነሳው በሐሰት መረጃ መሆኑን የክልሉ ባለሥልጣናት አስታውቀዋል። አቶ በረከት ስምዖን በከተማዋ ተገኝተዋል፣ ይውጡልን ሲሉ አረፉበት በተባለ ሆቴል ዙሪያ የተሰባሰቡ ወጣቶችን ለመበተን የጸጥታ ኃይሎች ተሰማርተዋል። ውጥረቱ ማምሻውን ድረስ እንዳልበረደ የከተማዋ ነዋሪዎችና የምስራቅ ጎጃም መስተዳደር ኃላፊ ተናግረዋል። ጽዮን ግርማ ዝርዝር አላት። በደብረ ማርቆስ ከተማ የሚገኙ ነዋሪዎች በዛሬ ሁለት ከቀኑ አምስት ሰዓት ጀምሮ በከተማው አደባባይ በሚገኘው ጎዛምን ሆቴል የተፈጠረውን ሲናገሩ የበአዴን ኢህአዴግ ነባር ታጋይና የቀድሞ ማስታወቂያ ሚኒስቴር ሚኒስትር አቶ በረከት ስምዖን በሆቴሉ አርፈዋል፣ በድብቅ ሰዎችን እያወያዩ ነው የሚል መረጃ በመሰራጨቱ ወደ ሆቴሉ የተሰባስበው የሄዱ ወጣቶች አቶ በረከትን አስወጡልን፣ አሊያም ሆቴል ውስጥ ገብተን ፈትሸን እኛ እናስወጣቸዋለን በሚል ጥያቄው ወደ ተቃውሞ መቀየሩን ይናገራሉ። አንድ ስማቸው እንዳይገለጽ የጠየቁ የከተማው ነዋሪ የወጣቶቹ ጥያቄ እያየለ መጥቶ ቀስ በቀስ ወደ ንብረት ማውደም ተቀየረ ብለዋል። በአይኑ ያየሁት ከቢሮ ስመጣ አደባባይ ላይ ወጣቶች ሰብሰብ ብለው ነበረ የሚታይሉት። ከዛ ምሳ በልተን ወደ መስሪያ ቤት አሁንም ስንገባ ትንሽ ግርግር ነገር ነበረ። አሁን ጥሩ ስሜት የለም። የሰውየው ተገኘ ይዞም መጣ የሚባል መኪና አለ። እሱን አቃጥለውታል። መኪናውን እዛው ገዛ ሆቴል ላይ ነው ያቃጠሉት። ከዚሁ ማርኪላስ የሚባል ያሬድ ነው ማነው የሚባል ልጅ ይባል የነበረ ልጅ የሚሰራበት ነበር። እሱንም አቃጥለውታል። ሆታሊ ወጣቶች ሜታ ይሆነዋል ልጅ ትልቅ ሆቴል የሚባል አለ። የሚገርምሽ በጣም ዘመናዊ ሆቴል ነበረ እና እሱ ሆቴል ለምን እንዳቃጠሉት ምን መረጃ እንዳያዩ ምን መረጃው የለኝም። በጣም መቃጠል ያልነበረበት ሆቴል ነው፣ በጣም ዘመናዊ ነው። አቃጥለውታል። እንግዲህ ለምን እንደሆነ እነሱ ያውቃል፣ ያቃጠሉት አካላት። ሌላው ማርፊላስ የሚባልም አለ። ማርፊላስ የሚባል ልጁ ካፌ የሚሰራበት የካፌ ስም ነው። የሆቴሉ ስም ሌላ ነው፣ ያለ ተከራይቶ ነው የሚሰራበት ልጁ ማን ነው እሱ ልጁ? ያሬድ መሰለኝ የሚባል እርግጠኛ አደለም ስሙ። ያሬድ መሰለኝ ይባላል። ታዲያ ምንድን ነው ያሬድ እሱንም በተለያየ ነገር ፈርጁታል። ወጣቶቹ ከመንግስት ጋር ምናምን ያየ ዚታል። ጎዛመን ሆቴልስ ምን የደረሰበት ነገር አለ? ጎዛመን ሆቴልን የሚገርምሽ በድንጋይ ለመምጣት ሞክሪያል መተውታል። ግን በጣም የሚገርምሽ ያል ምንም ግንኙነት የለውም። ተወየ ታየ በሚል እሳሌ ብቻ ዝም ብሎ ሆቴል መመታት ትንሽ ወጣቱ አንድርሳ እንዳላረጉ ማን ታየ ብለው ነው። እዛ አቶ በረከቱን አይተነዋል ነው የሚሉት። በረከቱን ወንም እዚያ ነው ያለ መኪና ሁለተኛውም ነው ነው የሚባል መኪናውን ሲፈተሽ ሁለት ላፕቶፖች፣ የተለያዩ መንጃ ቤት መኪና ታርጋዎች እና ሰነዶችን ተይዘዋል። የተወሰነ የስልጠና ማንዋል የሚመስል ነገር የጣና መለስ ነው የሚል ነገር አይተናል ብለውኛል። ከዚያ በኋላ ነው መኪናውን ያካተሉት። ያው ጥይት ተተኮሰ እና ሰውየውን ይዘው ወጡ በሚባልበት ጊዜ ላይ ያው መኪናውን ያካተሉት ጊዜት ነው መኪና። በዚህ አጋጣሚ የምነግርሽ ሰውየው ማርቆስ ታየ ተተባለበት ቀን ጀምሮ ከዛሬ ድረስ ማርቆስ ለመውስ መቼ ነው ለምን እንዳጠፉት አይታ መቼ ነው ቅዳሜ ቅዳሜ አስር ሰዓት አካባቢ ነው መብራት የጠፋ እስከ ዛሬ ድረስ መብራት የሚባል ነገር የለም ሌላው የከተማው ነዋሪ በአካባቢው እስከነበርኩበት ጊዜ ድረስ አየሁት ያሉትን ይናገራሉ ምን መሰለሽ መጀመሪያው መነሻው ማለት ነው ይሄ በረክብ ስሞን ጋር የተያያዘ ነው ደሮ ማቅጠት ለገብተል በሚል ገንዛ ምን ሆቴል አካባቢ ትንችል ነበረ አይተናል ጊዜ እያሉ ሲበረብሩ ነበረ በአጋጣሚ እሱን ማግኘት አይቻልም እሱን ማግኘት ትንችሉ ሆቴሉን መምታት ጀመረ ሆቴሉን እየመቱ ከቆዩ በኋላ እንደገና መኪናዋን የራሷ በጣም የተበረከ ስሞን አለባቸው ወይም ሚዛቸው ያስከረክራ የንበት የሚል ሆን ናንተም፣ ታርጋ ፈቱ። ታርጋ ከፈቱ በኋላ መኪናዋን መሰባበር ጀመሩ። ከዛ እየገፉ እየጨፈሩ ሰላማዊ ሰልፍ ሲያደርጉ ከቆዩ በኋላ መኪናን ያቃጠላል። መኪናን ካቃጠሉ በኋላ እየጨፈሩ ሌሎችም ሆቴሎች እንደዚህ አንዳንድ ትልቅ ትልቅ ሆቴል ማርሲላስ ምና መደብደብ ጀመሩ። ማርሲላስ አካባቢ የማቃጠል ሁኔታ ማለት ማቴሪያል ምናም እንደዚ ያቃጥላል። እኔ ህዚ ያላየትም፣ ግን ሙሉ ለሙሉ ተቃጥላል የሚልም አለ። ይሄ አሉ ስለሆነ ዞሮ ዞሮ ማቴሪያል ተቃጥላል። እና ስልጣን ብሄራ እየባሰ እየባሰ ገፋ ሲመጣ ወደ ቤተ መንግስት መሄድ ሲጀምሩ ፖሊስ እዛ ዘበኞች ምናምን መተኮስ ጀመሩ። ከዛ በኋላ ጥይት እየተተኮሰ አንዱ እየበተሉ ምናምን የነበረበት ሁኔታ ነበረ። አሁንም እስካሁን ድረስ ጥይት ይተኮሳል። ወጣቶቹ ይህንን የሚያደርጉት የከተማ ወጣቶች ናቸው። ወጣቶች መጀመሪያ ጊዜ የከተማ ወጣቶችን እንደዚህ የምናውቃቸው ደና ጥያቄ ያላቸው ሰዎች ነበሩ። ግን በኋላ በኋላ ግን በጣም እየበዛ ያደ ምንድነው ህጻናት በጣም እነዚህ ትላልች ምስል ላይ እየተነዱ የሚሄዱ ልጆች ስለት በስሜት ማለት ነው። እንደዚህ አይነት ነገር እየበዛ ነው እንጂ መጀመሪያ ጊዜ ወጣቶች ምን ይቅረብ ለምያዝ የሚል ጥያቄ ነበራቸው። ከዛ በኋላ ግን አስራ ምናምነት ነ አስራ አምስት አስራ ሁለት ምናምን ያሉ ልጆች ሁሉ ይዘዝ ነበር። ነዋሪዎቹ እኛ እስካነጋገርናቸው እስከ ምሽቱ አንድ ሰዓት ድረስ ሁኔታዎች እንዳልበረዱ ገልጸው ማምሻውን ያነጋገርነው አንድ ሌላ ስሙን መጥቀስ ያልፈለገ የአካባቢው ነዋሪ የመከላከያ ሰራዊት አባላት በአካባቢው ያለውን ህዝብ ለመበተን እየተኮሱ ነው ብሎናል። ሰው ወደ ቤቱ እየመበተን አይነት ባህር ያለ ግማሹ እዛው ከተማ አካባቢ ነው። ግን እንደሚሰሙ በጣም ከፍተኛ ወንድ የተኩሱ ድምጽ አለ። ከተማ ላይ የሚሰሙ ተኩሱ ይሰማኛል። ማን ነው እየተኮሰ ያለው? ሰው ላይ ነው እየተተኮሰ ያለው ወይስ ወደ ሰማይ ነው? ከየት የመጣ ተኩስ ነው? አይ እንግዲህ እ በአይኔ አይታየኝም፣ ግን እንዲ ግን ብዬ ሳ ወደ ሰው የሚተኮስ አይመስልም። ወደ ላይ የሚተኮስ ድምጽ በጣም ይሰማል። ሰውን ተረጋግቶ ነው ወጣቱ ታች እየወረደ ያለው ማለት ወደ እየሳሳው ሊማም እየተበተነ ነው ያ እየመሸ ስለሆነ አሁን ሰዓቱ እየተበተነ ነው። አርሳን ሰው የሚታዩ ጭሶች አሉ። የተወሰኑ ቤቶች የተቃጠሏሉ የሚባሉ ቤቶች አሉ። እንደዚህ የአመራር ቤቶች ምናምን ነገሮች አሉ። እስካሁን የደረሰውን ጉዳት ማወቅ ተችሏል። ለምሳሌ በሆቴሎቹ ላይ እንደ ጎዛመን ሆቴል በመስታወቱ በድንጋይ መመታቱ፣ ንብረቶች መቃጠላቸውን ቀደም ሲል ያነጋገርናቸው ሰዎች ገልጸውልናል አሁን ማምሻውን፣ ከሱ በተጨማሪ ሌሎች የደረሱ ጉዳቶች አሉ። አሁን አሁን አንቺ ስትደውዪልኝ መንገድ ላይ ከላይ የሚመጣ ልጅ አግኝቼ ሳናግር ወዛም ሆቴልም መመት መስታወች መከስከስ ብቻ ሳይሆን በሳት እንደተቃጠለ እንደዚህ አንድ የከተማው ከንቲባ የነበረ ሰውም ቤት ቤቱንም በአቃጥለው እንደመጡ እንደዚህ ሌሎችም አንድ ሁለት ሆቴሎች እንደዚህ በተጨማሪ እንደዚህ ዐይነት ነገሮች እንዳሉ የነገረኝ ሰው አለ። ሁኔታውን በተመለከተ በደብረ ማርቆስ ከተማ የሚገኙትን የምስራቅ ጎጃም ዞን የኮሚኒኬሽን ኃላፊ አቶ ሽፈራው አየለን ጠይቂያቸው ነበር። በከተማው ትናንት ከትናንት ወደያው ቆይታ ባጃጅ ትራንስፖርት አገልግሎት የሚሰጡት የታሪፍ መጨመርና እንዳለኝ ስምሪታቸውን አለመጠበቅ ይታይ ስለነበረ አሰራሩን መሰረት በማድረግ የሚመለከታቸው እርምጃ ይወስዳሉ። ይህን እርምጃ ባለመቀበል ዛሬ ጠዋት ላይ ለምን እርምጃ ተወሰደብን? በሚል ወደሚመለከታቸው አቤታ ያቀርባሉ። አቤታውን መሰረት አድርጎ ትክክል ካልሆነ እናረማለን፣ ግን እናንተ ወደ ስራ ግቡ በሚል ሲግን ነገራቸው። አይ መፍትሄ ካልተሰጠና እርምጃ ካልተወሰደብን የተቀጣ ነው ገንዘብ እንደዚህ መመለስ ካልቻለ በሚል ቅሬታቸውን ላይ ይገልጻሉ። ከህዝቡ አገልግሎት ማግኘት ስላለበት ከመናሪያ በሚኒባሶች ይወጡና አገልግሎት መስጠት ሲጀምሩ በአንድ ላይ አንድ ሚኒባስ ላይ ጉዳት ያደርሳሉ። እየቆየም ወደ ሰልፍ አይነት ይቀ አየርና እዚህ ከተማችን መሀል ያለ አንድ ትልቅ ሆቴል አለ እዚህ ያረፉ ሰዎች አሉ እንግዶች ስለዚህ እነሱ እዚህ እንዲመጡ አንፈልግም መውጣት አለባቸው በሚል የአካባቢ ከበው እንዲወጡ ይጠይቃሉ። እንግዲህ መነሻው ይኸው ነው። መብትን ለማስከበር ከተደረገ ጥያቄ ተነስቶ ወደ ሰልፍ የመጣ ነው ማለት ነው። የት ሆቴል ነበር? ሆቴሉ ሆቴሉ ጎዛምን ሆቴል ነው ሚባል መሀል ከተማው ላይ የሚገኝ ትልቅ ሆቴል ነው። እሱ ሆቴል ነው እሱ ላይ ያው ጉዳት አደርሰዋል። ስተኛ ጉዳት ደርሶበታል። ምን አይነት ነው የጉዳቱ መጠን? የደረሰበት ጉዳቱ በድንጋይም እንትን ብለዋል፣ በሳትም እቃዎችን እያወጡ ንብረት ማውደንም እንደዚህ ተፈጽሞበታል። ሌላ የወደመ ንብረት አለ? አዎ እዛው ግቢ የነበረ አንድ መኪና እንደዚህ ተቃጥሏል። መንገድ ላይ እንደዚህ መኪና አቃጥለዋል። እዚህ ናቸው። እስካሁን ጉዳት የደረሰ የተጎዳ ሰው አለ? ተጎዳ ሰው የለም እስካሁን። ያው አሁንም የተረጋጋ አደለም ከተማ አካባቢ የተንቀሳቀሱ ጨዋሉ ጉዳት በደረሰበት ሆቴል አካባቢ እንዲሆን አሁንም ከጉዳት መጽ አደለም። እዚህ አካባቢ ነው ያሉ በብዛት የሚንቀሳቀሱ የጸጥታ አካላት። ሁኔታውን ለማብረድ የወሰዱት እርምጃ የለም? አዎ ያው ጎን ለጎን ወደ ተባባሰ ነገር እንዳይሄድ የጸጥታ ኃይሎች ለመምከር ነው ይሞክራሉ፣ ምስል ሲልም ጸጥተው ለማስከበር እንደዚህ ይሞክራሉ። ግን እስካሁን ያለው ሁኔታ ወደ ሰላማዊ የመጣ አይደለም። የጸጥታ ኃይሎች በብዛት አሉ፣ አስተዳር አካላትም እንደዚሁ። ግን በቀላሉ ኮንዲንስ አድርጎ ለማስተማርም ለማግባባት ሲሞከር ወደዚያ ሄዱ። አሁንም ጫጫታ በሆቴሉ ላይ የደረሰው ጉዳትም አሁንም ጊዜ አካባቢ ሆኖ እሳታ ለመጥፋት እንደዚህም አለ። የሚጋዩ ንብረቶች አሉ። ያለዋሉ ምን አይነት እንግዳ ነው እዛ ሆቴል ውስጥ እንግዲህ ያነጋገርናቸው ሰዎች የነገሩን ማን አለ ብለው ነው አለ ብለው ያሰቡት? ያው በፊት እዚህ የነበሩ አስተዳዳሪ እና አንድ ከነባር ታጋዮች ደግሞ አንድ ሰው ጓዳሉ ብለው ነው ያሰቡ። ስምም እየጠሩ ጭምር የሚገልጹበት ሁኔታ አለ። እሳቸው እንደተባለው እዛ ነበሩ፣ እውነታው ሲታይ ግን አልነበሩም። አሁን ለምሳሌ በፊት አስተዳዳሪያችን ዛሬ አጋጣሚ ሆነው በአማራ ብሔራዊ ክልላዊ መንግስት ምክር ቤት ጉባኤ ልና የዚያ ጉባኤ ተሳታፊ በመሆናቸው እዚያ ነው ያለው። አሁን ለምሳሌ በፊት የነበሩት አስተዳዳሪ ሌላውም እንደዚሁ በሌሉበት ግን ወደዚህ መጠዋል በሚል የጥላቻ ያ ስቶሪ ያው በአካባቢው የተሰራጨውን የሚያሳይ እሱን መሰረት አድርጎ ነው አቶ በረከት ስምኦን አርፈውበታል የተባለው እና ጉዳት የደረሰበትን የጎዛመን ሆቴል አስተዳዳሪ አነጋግሬያቸው ነበር። ሰለሞን ሽፈራ እባላለሁ ተወካይ ነኝ የባለ ንብረቱ። የደረሱት ጉዳቶች ቃጠሎ ተደርጓል። ውስጥ ግቢ ውስጥ የነበሩ የከስተመር መኪኖች ሁሉም ተቃጥተዋል። እንግዳ የነበሩ መኪኖችን ከዛዎች በሆቴሉም ላይ ቃጠሎ ደርሷል። ከብዙ ነገር ንብረት ያ ሁሉም ንብረት ሩም ውስጥ የነበሩ ነገሮች ታችም ያለ ሁሉም ነገሮች፣ በአርም ሬስቶራንት ላይ ያለ ኪችንም ሁሉም ነገር ነው የወደመ ከቁጥጥሮች ነበር። ምን ያህል መኪኖች ናቸው የተቃጠሉት? በአጠቃላይ ከአራት መኪኖች ድረስ አይተናል። ከአራት እስከ አምስት ሊደርሱ ይችላሉ። ሆቴሉ ምን ያህል ነው የቃጠሎ መጠን የደረሰበት? ማህበራዊ ሚዲያ ላይ እያየነው የተሰባበረ መስታወቶችን ነበር እና ቃጠሎ ምን ያህል መጀመሪያ ላይ የነበረው የተሰባበሩ መስታወቶች ነበር፣ በኋላ ወደ ቃጠሎ ገብተዋል። ግቢ ውስጥ የነበሩ መኪኖችና ሆቴሉ በጀርባ በኩል ስራን የሚሰራባቸው የኦፊስ ስራዎች የሚሰሩባቸው የውቢ አካባቢ ጀመረ ቃተለው ነበር። ከዛም በኋላ በቃ ብዙ ነገር የነበረ የነበረ እኛም ከቦታ ወዲያው ከንሶ ነበር ከቦታው ሂደናል። ወዲያ ሄቱ እንደዛ ቃተለ ውስጥ መጠ ከቦታው ሂደናል። አሁን ማምሻውን እርስዎን ሳነጋግሮት እንግዲህ ከምሽቱ ሶስት ሰዓት ነው በኢትዮጵያና በአሁኑ ሰዓት ምን ይመስላል? አሁን አንዳንድ አልፎ አልፎ የሚሰሙ የጥይት ተኩሶች አሉ። ከአንድ ሰዓት ከአንድ ሰዓት ከአንድ ሰዓት ተኩሎ ወደዚህ ጀምረው እንደዛ ጣጠንትን ጀምሯል። የጥይት ተኩስ እንደምንሰማው ከሆነ በበሸለጋ ይመጡ መከላከያ ናቸው የሚባል ነገር አለ። የጥይት ተኩስ ይሰማል። አሁን ቃጠሎውንም ለማጥፋት አንዳንድ ነገር ሙከራ እያደረጉ እንደሆነ ሰምተናል። ከዛ በቦታ የለውም። እንደነገርኩሽ ያነጋገርናቸው ነዋሪዎች እንደገለጹልን፣ እዛ ሆቴል አቶ በረከት ስምኦን አርፈዋል የሚል ነገር ተሰምቶ ነበር። ነው አርፈው ነበር እዛ ሆቴል ውስጥ በጭራሽ በዚህ ሳምንት ያራ የተረፈ ነገር የለም። በዚህ እንደውም በዚህ ይህን አይነት ንትን ላይ ምንም አይነት ያስተናገድነው ነገር የለም። ወሬ የተነሳ ነው። በዚህ ሳምንት ስላልኩሽ ከሶስት ከአራት ቀን በፊት ደብረ ማርቆስ ላይ ታይቷል የሚል አጠቃላይ መረጃ ሰምተን ነበር። እኛም አብረን፣ ግን ምንኛ በአካላየ የሚል የለም። እኛ ጋም ያረፈበት ምንም ሁኔታ የለም። በሌላ በኩል የአማራ ክልል የኮሚኒኬሽን ጉዳዩ ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን በፌስቡክ ገጻቸው ላይ ማንም ሊገነዘበው የሚገባው ነገር የክልላችንን ህዝብ የሚያደናግሩና ወደ ግርግር የሚያስገቡ የሐሰት መረጃዎች እየተለቀቁ ስለሆነ ጥንቃቄ ማድረግ እንደሚገባ ሊታወቅ ይገባል ብለዋል። በተጨማሪም ማንኛውም አመራርም ሆነ ዜጋ በየትኛውም ቦታ የመንቀሳቀስ መብቱ ሊገድብ የሚችል ነገር መኖር የለበትም ብለዋል። ሰሞኑን የአንዳንድ አመራሮች ስም እየተጠቀሰ ህዝቡን የማደናገርና ብጥብጥ በማንገስ በክልላችን የተገኘውን ሰላም ለመቀልበስ የሐሰት መረጃዎች እየተናፈሱ በመሆኑ ህዝባችን ታላቅ ጥንቃቄ ማድረግ ይገባዋል ሲሉ መክረዋል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። ወደ ተከታዩ ዘገባ እናልፋለን። የጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ መቶ የስልጣን ቀናት ትልቁ ዲፕሎማሲያዊ ስኬት በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ሕዝቦችና መሪዎቻቸው ለዚህ ጥረታቸውና ለስኬታቸውም ዓለም አቀፍ ዕውቅና እንዲሰጣቸው እየተጠየቀ መሆኑንም የሚኒስቴሩ ቃል አቀባይ ተናግረዋል። በእነዚህ ቀናት በተከናወኑ ዲፕሎማሲያዊ ጥረቶች ብዙ የውጭ ባለሀብቶች ወደ ሀገሪቱ እየገቡ መሆናቸውም ተገልጿል። መለስካቸው አመሃ ተጨማሪ አለው። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ አንድ መቶኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቶች ጀምሮ እስከ ሩቅ ወዳጆችና አጋሮች ድረስ በጣም ጠንካራ የሚባል የዲፕሎማሲ ሥራ መከናወኑንም ገልጸዋል። አቶ መለስ ባለፉት መቶ ቀናት በውጭ ጉዳይ ሚኒስቴርና በሚመራቸው የተለያዩ አካላቱ በአዲስ መንፈስ የተቀጣጠለና የተጋጋለ የዲፕሎማሲና የውጭ ግንኙነት ሥራ ሲከናወን መቆየቱን ጠቁመው የሚታዩ ውጤቶች ናቸው ያሏቸውንም ዘርዝረዋል። ጠቅላይ ሚኒስትር አብይ አህመድ በእነዚህ መቶ የስልጣን ቀናት ውስጥ ካከናወሯቸው ዲፕሎማሲያዊ ተግባራት መካከል ትልቅ ስኬት ነው ያሉትንም አቶ መለስ አለም አብራርተዋል። በዚህ የዲፕሎማሲና የውጭ ግንኙነት እንቅስቃሴ ውስጥ በጣም ትልቁና ትርጉም አለው፣ የምስራቅ አፍሪካን ጂኦፖለቲካን ይለውጣል፣ ተጽዕኖ አለው፣ ኢትዮጵያ ከሌላ አገር ካላት ግንኙነት ባለፈ የአካባቢውን የኃይል አሰላለፍ ይለውጣል ተብሎ የሚታመነው ከኤርትራ ጋር ከጎረቤቶቻችን ከወንድሞቻችን ለዘመናት የጋራ ታሪክ፣ እሴት፣ ባህል እናወቅ ካለን። ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ ሀገሮች መካከል ሁለቱም ህዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው። ይህ ስኬት ከዛሬ አንድ መቶ ቀናት በፊት ጨርሶ አይታሰብም ነበር ያሉት ቃል አቀባዩ በሁለቱ ህዝቦችና በሁለቱ መሪዎች አማካኝነት የተደረገው ጥረት ግን ይህን የማይመስል ነገር እውን እንዳደረጉት ይጠቁማሉ። በተለይም የሁለቱ ሀገሮች መሪዎች ደግሞ ያደረጉት አስተዋጽኦ ከፍተኛ ነው ይላሉ። እንዲያውም እነዚህ መሪዎችና ሁለቱ ህዝቦች የተለየ እውቅና እንዲያገኙ ዘመቻ የተጀመረ ይመስላል። ለአንዳንድ ወገኖች ኢትዮጵያና ኤርትራ በተለይም ሁለቱ መሪዎች እንደዚህ አይነት የሰላም ውሳኔ ላይ በመድረሳቸው ዓለም አቀፍ እውቅና ያስፈልጋቸዋል። ዓለም አቀፍ እውቅና ብቻ ሳይሆን ዓለም አቀፍ ሽልማት ይገባቸዋል የሚሉ ወዳጆቻችን እየተበራከቱም እየተደመጡም መጥተዋል። የስዊድን ፓርላማ አንዳንድ አባላት፣ እንደምታውቁት የኖበል ፒስ ፕራይስ መነሻው ከስዊድን ነው። የሰላም ሽልማት እነዚህ ህዝቦች ይገባቸዋል። ትልቅ ውሳኔ ነው፣ ወሳኝ እርምጃ ነው የተወሰደው በኢትዮጵያና በኤርትራ መሪዎች መካከል የተደረሰበትን የአስመራ መግለጫ የተሰኘውን ስምምነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢጋድ፣ የአፍሪካ ህብረት፣ የአውሮፓ ህብረት በተናጠል ደግሞ ፈረንሳይ፣ ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ቱርክ፣ ቻይና፣ ሩሲያና ሌሎችም ዕውቅና እንደሰጡት ለተግባራዊነቱም ድጋፍ እንደሚያደርጉ ማስታወቃቸውን አቶ መለስ ዓለም ተናግረዋል። አክለውም እነዚህ የዶክተር አብይ አህመድ የአንድ መቶ ቀናት የስልጣን ወቅት ያበረከተውን ምጣኔ ሀብታዊ ጥቅም ዘርዝረዋል። ኢትዮጵያ ባለፈው አንድ መቶ ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛ የብዙ ሀገሮች ዓለም አቀፍ ኩባንያዎች ኢትዮጵያ ውስጥ መዋለ ንዋያቸው ለማፈሰስ ኢትዮጵያ ውስጥ ኢንቨስት ለማድረግ እየመጡ ነው። በርካታ የቻይና የህንድ ኩባንያዎች የዚሁ ዕድል ተጠቃሚ ሆነዋል። በአሜሪካ የንግድ ምክትል ሚኒስትር የተመሩ 60 በላይ የሚሆኑ ስራ አስፈጻሚዎች ያሉበት ወደ 36 የሚሆኑ ትላልቅ ኩባንያዎች ኢትዮጵያ ውስጥ መጥተዋል። የቅድመ ኢንቨስትመንት ጥናት አድርገው በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት እንዳላቸው ገልጸው ይሄዱበት ነው። ይሄ በኢኮኖሚው መስክ የሚታይ የ100 ቀን ጸጋ ነው። የደቡብ ሱዳን ተፋላሚ ወገኖችን እንደገና ለማቀራረብ የተደረገው ጥረትና የታየው መልካም ውጤት ከሦስት ሺህ በላይ የሚሆኑ በተለያዩ ሀገሮች ታስረው የነበሩ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ያደረገው ዜጋ ተኮር የዶክተር አብይ ዲፕሎማሲና ሌሎችም ስኬቶች በጋዜጣዊ ጉባኤው ላይ በቃል አቀባዩ ተዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። አሁንም በዚያው በኢትዮጵያ ጉዳይ እንቀጥላለን። የጠቅላይ ሚኒስትር አብይ አህመድን የአገራችሁ ግቡና ታገሉ ጥሪ ተከትሎ በውጭ ሀገሮች ያሉ በርካታ ተቃዋሚ የፖለቲካ ፓርቲዎች መሪዎችና ግለሰቦች አሁንም ወደ ኢትዮጵያ በመግባት ላይ ናቸው። በአሁኑ ወቅት በኢትዮጵያ በሚታየው የፖለቲካ የለውጥ እንቅስቃሴ ተበራተናል የለውጡ አካል መሆንም እንሻለን ሲሉ በቅርቡ ያወጡትን ጋዜጣው መግለጫ ተከትሎ ባለፈው ሳምንት ካወያየናቸው ሶስት ተቃዋሚ የፖለቲካ ድርጅቶችና ማህበረሰባዊ ተቋማት የአንዱ ሊቀመንበር ከሶስት ቀናት በፊት አዲስ አበባ ገብተዋል። ዶክተር አረጋዊ በርሃ የትግራይ ዴሞክራሲያዊ ትብብር መስራች ሊቀመንበር ናቸው። ይሁንና ይህንኑ ዜና ተከትሎም የድርጅታቸው ውጥን ጨምሮ የአገሪቱን ቀጣይ የፖለቲካ አቅጣጫ በሚመለከት ርዕስ ጉዳዮች ላይ አሉላ ከበደ አዋይቷቸዋል ቀጥሎ ይቀርባል ዶክተር አረጋዊ በርሄ እንደምገምተው ከረጅም አመታት በኋላ ነው ወደ ኢትዮጵያ የተመለሱት በቅድሚያ እንኳን ለአገሩ አበቃዎት አመሰግናለሁ ወንድም ያሉላ ምን ያህል አመት ሆኖት እንዴት ስተቀበሎት አገሩ አዲስ አበባን ከለቀኩ አርባ ሶስት አመት ሆነኛል። ሀገሩ ደግሞ በእውነቱ በጣም ነው የተቀበለን። በእርግጥ ብዙ ናፍቆትም ነበረ። ከብዙ አመታት የስደት ኑሮ ተመልሰን ስንገባ ከጓደኞች ጋር እስካሁን ገና ያልደረስንበት ሁኔታ ነው ያለው። ጠዋት ስንነሳም ሀገራችን ውስጥ ነው ያለ ነው ወይ እያልን ነው የምንነሳው። ህዝቡም ያረፍንበት ቦታ በብዛት እየመጣ ናፍቆቱን እየገለጠ ነው እንቅልፍ እንዳናገኝ አርጎናል እና በአጠቃላይ የአገራችን ንጹህ አየር እየተመገብን ነው ያለ ነው ለማለት እፈልጋለሁ። በእርግጥም የሀገርን ንጹህ አየር እንደመቀበል የመሰለ መልካም ነገር የለም። ከዚህ ሁሉ ጊዜ በኋላ ወደ ሀገር መመለስ ሊያሳድር የሚችለውን ትኩስ ስሜት መረዳት እችላለሁ። ተራረጋዊ ከመሄዶ አንድ ሳምንት በፊት ድርጅቶ መግለጫ በማውጣቱ እሱን ተንተርሶ ባጭሩ ቃለምልልስ አድርገን ነበር። የጉዞውን ሀሳብም ገልጸውልን ነበረ። የፖለቲካ ሀሳቦችን ያለፉትን ጊዜያትና መጪውን እየተመለከትን እንወያያለን። እግሎ ወደ አገር ከመግባት ባሻገር ምንድን ነው ወደ ኢትዮጵያ የመለሰው? በእርግጥ ሁላችን እንደምናውቀው በዶክተር አብይ አህመድና በአቶ ለማ መገርሳ የሚመራው እንቅስቃሴ ትልቅ ተአምር ነው ያደረገው ተአምር ለማለት ይቻላል ይመስለኛል። ምክንያቱም ያልጠበቅነው ያለው በእኔ አመለካከት ሰላማዊ አብዮት ነው ምለው ይሄ አብዮት እኛን ይሁን ሌላው ኢትዮጵያዊን በመብት እጦትና በአምባገነንነት ስር ህዝባችን ሲማቀቅ ቆይቶ እኛም ራቅ ብለን እየተመለከትን እየጮህን ብዙ አመት አሳልፈናል። ከሀያ ሰባት አመት እና ይህን አብቅቶ አገራችን የዲሞክራሲ አየር፣ የሰላም አየር፣ የፍቅር አየር፣ የመቀራረብ የመተሳሰብ አየር ሲዘንብበት ስላየን ከዚህ እንቅስቃሴ ጋር አብረን መጓዝ አለብን። ይሄ ነበር የምንፈልገው። እስካሁን ድረስ ስንጮ የነበረው ይህ ሁኔታ እንዲፈጠር ነበረ። አሁን ከውስጡ ተፈጠረ። ስለዚህ ያንን ገብተን ስር እንዲሰትና መሰረት እንዲያገኝ የበኩላችንን ማድረግ አለብን ብለን መተናል። ይሄ ትልቅ ትልቅ ነገር ነው። በዚህ ሁኔታ ላይ ነው አሁን የምንገኘው። ጊዜው አጭር የሶስት ቀን ጉዳይ ሆነ። የትግራይ ዴሞክራሲያዊ ትብብር ያወጣውን መግለጫ ላለፉት ሀያ ሰባት ዓመታት በኢህአዴግ አመራር ስር የነበረውን ሁኔታ ተከትሎ ቀደም ብሎ የገለጿቸው ለውጦች ያበረታቷቸው መሆኑን የገለጹበት ነው። እስኪ ወደ ድርጅታዊ አላማው ሉ ሰዶ ጥቂት መቆየት ሁኔታዎችን ማጥናትና ራስን ማደራጀት ወይም ድርጅታችሁን መልክ ማስያዝ የሚጠበቅ ሂደት ይመስለኛል። በድርጅት ደረጃ ግን ከወዲሁ የያዛችሁት አገር ውስጥ ገብታችሁ ልትንቀሳቀሱ ያሰባችሁበት መንገድ ይመስላል። ምንድን ነው በውጥን ደረጃ የያዛችሁት? ከሁኔታዎች ጋር የሚለዋወጥ ሌሎች ቀጣይ ሂደቶችንም የሚያካትትም ቢሆን መሰረታዊ ውጥናችሁ ምን ይመስላል? በጣም ጥሩ። ዋናው ነገርም ይሄኛው ነው። አሁን የጠየቀኝ ጥያቄ እኛ አገር ከለቀቅ ጀምሮ በተለያዩ የህብረት ስብስቦች ሀገራችን ዲሞክራሲያዊ ስርዓት እንዲመሰረት እንታገል ቆይተናል። እነዚህ የተለያዩ ህብረቶች የራሳቸው ውስጣዊ ችግር ስለነበረባቸው አመርቂ ውጤቱም ሳናመጣ ቆይተናል። አሁን በመጨረሻ ጊዜም ሸንጎ የተባለው የኢትዮጵያ ህዝብ የጋራ ትግል ሸንጎ እና ክቡራን አድማጮች፣ አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ ገጻችን አት ቪኦኤ አምሐሪክ ዝግጅቶቻችንን ማግኘት ትችላላችሁ። በዓለም ዋንጫ ግማሽ ፍጻሜ የእንግሊዝ ቡድን 12 ለብሶ የሚጫወተው ኬራን ትሪፒየር አምስት ደቂቃ ላይ ከነጻ ምት ባገባት አንድ ጎል አንድ ለባዶ እየመራ ነው። አሁን የሚገኙት ሰላሳ ሦስት ከአርባ አንድ ደቂቃ ላይ ናቸው። የሁለቱ ቡድኖች አሸናፊ የፊታችን እሁድ ከፈረንሳይ ጋር ይጋጠማል። የምሽቱ ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻን ኦድሬስ ሬጅስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ሆነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። እያስተናገድናችሁ ያለ ነው ሶሎሞን አባተና አዳነች ፍሳዬነን። ጠቅላይ ሚኒስትር አብይ አህመድን ለመቀበል የኢትዮጵያውያን ዝግጅት በአሜሪካ ዋሽንግተን ዲሲና በአካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ እየተዘጋጁ ናቸው። ባለፈው ሳምንት ማብቂያ ላይም በኢትዮጵያ ኤምባሲ በተሰጠ ጋዜጣዊ መግለጫ ላይ ቁጥራቸው የበዛ ቡድኖች በአንድ መድረክ ተሰባስበው ጥረታቸውን እያስተባበሩ ይገኛሉ። ከነዚህ ቡድኖች አንዱ ታዲያ በቅርቡ አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ውይይት መድረክ አዘጋጅቶ እንደነበር ተዘግቧል። በዚያ ስብሰባ ላይ የተገኙት ኢትዮጵያውያንና ትውልድ ኢትዮጵያ አሜሪካውያን ባደረጉት ውይይት በሰጧቸው አስተያየቶች እና ከመድረክ በተደረጉ ንግግሮች ላይ የጠናቀረ ዘገባ እያቀረብን ነን። ተከታዩ ክፍል ቀጥሎ ይቀርባል። ሰለሞን አባተ ነበር በስፍራው የተገኘው። ከመድረክ የተናገሩት ፕሮፌሰር አለማየሁ ገብረ ማርያም ባለፈው ክፍል ሀሳባቸው ጠቅላይ ሚኒስትሩን መደገፍ እንደሚያስፈልግ እየተናገሩ ነበር የቆመው። አሁን ይቀጥላሉ። አንደኛው ነገር ምንድን ነው? አብይን አጠይቁት ስለ ኢትዮጵያ ምን እንደሚያደርግ ራሳችሁን ጠይቁ። ምንድን ነው እኔ ማደርገው ለኢትዮጵያ የሚባለው ነው ጥያቄ። ለኔ አብይ የሚያደርገው ድርሻ አለው። አብይ የራሱን ድርሻ ያደርጋል። የእኛስ ድርሻ ምንድን ነው? አስቡ እስቲ። አንድ ወጣት የ42 ዓመት ወጣት፣ የመቶ ሚሊዮን ሰው ችግር፣ የመቶ ሚሊዮን ሰው ተስፋ፣ ፍርሃት፣ ጭንቀት እንዴት ተሸክሞ ይችለዋል? እስቲ አስቡት። እንደኛስ ምኑ ላይ ነው የምንካፈሉ? እንደ መቆም ያስፈልጋል። ተነስተን እንደ ከአብይ ጋር ነኝ ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል። መደበቅ አንችልም ከአሁን በኋላ ሂልናችንም አይፈቅድልንም። የዚህ አይነት መሪ አግኝተን ወደኋላ ካል ቆመን መሞት ይሻላል። በቁም መሞት ይሻላል። ምንም ከዚህ በላይ ምንም ቀንድ ማብቀል የለም። ድወር ዳይ ነው። ከዚህ በላይ ከአብይ ጋራ መቆም ያስፈልጋል። መፍራት አያስፈልግም። ክብር ነው። የዚያን መሪ ጋ ቆመው አብይ እንደግፋለሁ ማለት ግን እኔ ብዙዎቹ የማውቃቸው አሉ። እስቲ ቆይ እንደው እየታየ ነው ምናምን የሚባል ምንም የሚታይ ነገር የለም። ምንም የሚጨመር ነገር የለም። ስለዚህ እናንተን የምጠይቀው ለጓደኞቻችሁም፣ ለዘመዶቻችሁም፣ ለሁሉም በፌስቡክ መናገር ያለባችሁ ምንድን ነው፣ ከአብይ ጋር አብረን መቆም አለብን። አብይ ከወደቀ እኛም እንወድቃለን። አብይ ከተነሳ እኛም እንነሳለን። ሌላ ምንም ምርጫ የለም። ወደኋላ መሄድ አንችልም። ወደፊት ግን ስንሄድ ገደል ልንገባ እንችላለን፣ መሪ ከሌለን። ይሄ ነው ችግሩ። ያለፈውን ወደ ኋላ ሄደው መመልከት አይቻልም። ወደፊት በምንሄድበት ጊዜ ማንን ነው የምንከተለው ነው። አሁን እሱ የተናገረው ነገር አለ፣ ምሳሌ እውቀት ያላቸውን ሰዎች የመሳሰሉት። እኔም አውቀው እውቀት ያላቸው ሰዎች ከኔ አካባቢ ያሉ፣ ትንሽ እውቀት አለን፣ ምን እያል ምናወራ ሰዎች ከእሳቸው ጋር የተሰለፍ ነው፣ በጣት ነው የምንቆጠረው። ለምን ምንድን ነው ችግራችን? የራሱ መገሰጽ አይነት ነገር ነው። ምክንያቱም እውቀት ለሕዝብ ካልተካፈለ፣ አንድ ሰው እውቀቱን በነጻ ካልሰጠ ለሕዝብ ምንድን ነው ጥቅሙ? የእኔ መማር ምንድን ነው ጥቅሙ? እኔ እኮ እዚህ ሀገር የመጣሁት ልጆኛ ነው። እኔ እዚህ ሀገር ከመጣሁ ጠቅላይ ሚኒስትሩ አልተወለዱም ነበር። የዛን ያህል ጊዜ ነው እዚህ ሀገር ያጠፋሁት፣ በብዙ ምክንያቶች ግን እዚህ ቁጭ ብለን ብዙ ነገር እውቀት ይዘን ምን ብለን በሀሳብ በጽሑፍ እንኳን ልንረዳቸው አንችልም። ምክንያቱም ብንችል ኖሮ እስካሁን ድረስ እናቀርብ ነበረ። እስኪመጡ መጠበቅ አልነበረም። በአጀንዳ በአጀንዳ እያደረግን በኢኮኖሚ ይሄ ነው፣ በህግ ይሄ ነው፣ በዚህ እንደዚያ ነው፣ እንደዚህ መደረግ አለባቸው። ምን ምን እናገልግል ነው ነው፣ ሰርቪስ ምንድን ነው መስጠት ምንችለው? እኔ በየጊዜው ማውጣው ላይ እንደዛ ነው። ምንድን ነው መደረግ ያለበት? ትዕዛዝ ይሰጠኝ አደርገዋለሁ ነው። ግን ከእኔ ጋር ያሉት ምሁራን የሚባሉት ወደኋላ ሸርተት ሸርተት ይላሉ፣ እንደ ግመል ሽንት እንደሚባለው ስለዚህ እነሱን ማጋለጥ ያስፈልጋል። እኔ አጋለጣቸዋለሁ። ከዚህ በኋላ ምን ጥቅም የሚደበቅ ነገር የለማ። እኚህ ሰው አሁን ይመጣሉ ተብሏል፣ በዚህ ሰሞን ላይ ይመጣሉ ተብሏል። አላለም ፍርጥርጥ አድርገን መነጋገር አለብን። አገር ከሳጃ ጋር ቆሞ ኢትዮጵያን ወደፊት እንገፋለን፣ አለዛ አፍን ዘግቶ ቁጭ ማለት ነው። ክሪቲሳይዝ ምናምን ይሄ መንቀፍ ምናምን አይቻልም። እንዳልኩት ሊድ ፋሎ ኦር ጌት ሄላ ረዘ ወይ ይኸው ነው ማለት ፕሮፌሰር አለማየሁ ገብረ ማርያምን ተከትለው የተናገሩት ቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዚደንት፣ የግል ኢንዱስትሪዎች ማህበር ፕሬዚደንት፣ የኢትዮጵያ የባለ ኢንዱስትሪና የባለሙያዎች ማህበር ፕሬዚደንት የነበሩትና ዩናይትድ ስቴትስ ውስጥ በስደት ሲኖሩም በግል ሥራ እየተዳደሩ ያሉት አቶ ብርሃነ መዋ ፕሮፌሰር አለማየሁ ያቆሙበትን መልእክት ቀጠሉ። ቀንጨባርጌ ላሰማችሁ የዶክተር አብይ ጉዳይ ሲነሳ አንዳንድ ቶሎ ለመሄድ ያስቸግረን ሰዎች አለን። ቶሎ ለመቀላቀል ቶሎ ለመደመር ያስቸግረን ነገር አለ። ሜይቢ ትላንትና የነበረውን ሰልፍ ከታየ በኋላ ብዙ ሰው ሀሳቡን የሚቀይር ይመስለኛል። እኔ የማየው አዲስ አበባ አውቶቡስ ተራ ሶስት አውቶቡሶች ቆመዋል። አንደኛው አውቶቡስ ፊቱን ወደ ናዝሬት አዙሯል። ሌላው አውቶቡስ ፊቱን ወደ ጉለሌ አዙሯል። ሌላው አውቶቡስ ደግሞ ፊቱን ወደ አጥር አዙሮ ቆሟል። በእኔ እምነት አሁን ያለው የፖለቲካ ኃይል አሰላለፍ እንደዚህ ነው። መሄድ የምንፈልገው ወደ ድሬዳዋ ነው። አሁን ምረጡ የሚል ነገር ነው የመጣልን። ዶክተር አብይ ያሉበት ወደ ናዝሬት የሚሄደው መኪና ነው። ትክክለኛው መንገድ እሱ ነው። ፊትለፊቱን ወደ አጥር አድርጎ ያቆመው የድሮው ኢህአዴግ ነው። እዛ ላይ ማንም ለመሳፈር የሚፈልግ አይመስለኝም። ፊትለፊቱን ወደ ሌላ ዳይሬክሽን አድርጎ የቆመው ደግሞ የዶክተር አብይን አካሄድ ጠልፎ ለመቀልበስ የሚፈልግ ነው። ስለዚህ ምንም ምርጫ የለንም። በናዝሬቱ ባቡር ላይ፣ በናዝሬቱ አውቶቡስ ላይ መሳፈር ያለብን ይመስለኛል። አንዳንድ ሌሎች የሚነሱት ነገሮች ዶክተር አብይ ይሄንን ነገር አላረጉም፣ ይሄንን ነገር ካረጉ በኋላ ነው የምንደግፋቸው። አንድ ዓመት መጠበቅ አለብን እስኪመጡ ድረስ አሰራራቸውን ለማወቅ የሚባል ነገር አለ። እንደዚህ አይነት አመለካከት ያላቸው ሰዎች ያልተረዱት ነገር እነዛ እንዲደረጉ የምንፈልጋቸው ነገሮች ከተደረጉ የእኛን ድጋፍ ለምን ይፈልጋሉ? አለቀ ነገር እኮ ማለት ነው። ይልቁንም እነዛን እንዲደረጉ የምንፈልጋቸውን ነገሮች ለማድረግ የሚያደርጉት ጥረት ላይ ብናግዛቸው ቶሎ እንደርሳለን። ስለዚህ እሳቸውን ማገዝ ማለት ኢትዮጵያ ውስጥ የምንፈልገው ለውጥ እንዲመጣ ማድረግ ነው። ስር ነቀል ለውጥ የምንለው ነገር አለ። ስር ነቀል ለውጥ በማፍረስ ብቻ ይመጣል ማለት አይደለም። ስር ነቀል ለውጥ ትክክለኛውን ጎዳና በመያዝ የሚመጣ ነገር ነው። በምንም መስፈርት እስካሁን ዶክተር አብይ እና ቡድናቸው ያካሄዷቸው ነገሮች ከጠበቅ ነው ይበልጥ እንደሆን ነው እንጂ አንድ የሚያነሰ ነገር ያለ አይመስለኝም። እርግጥ መደረግ አለባቸው የምንላቸው የምንመኛቸው ነገሮች አሉ። እነዛን ነገሮች ለማድረግ ጊዜና ሁኔታ ይፈልጋሉ። ጊዜና ሁኔታ ስንመለከት፣ በተለይ ሁኔታውን ስንመለከት በእርግጠኛ ማወቅ ያለብን እና ማመን ያለብን መንግስት አልተቀየረም። ያለው መንግስት ኢህአዴግ ነው። ዶክተር አብይ ህዝብ የመረጣቸው አይደሉም፣ ግን ኢህአዴግ የመረጣቸው ነው። ኢህአዴግ የመረጣቸው ስለሆነ ኢህአዴግ ሊያወርዳቸው ይችላል። ሁሉ ነገር ተበላሸ ማለት ነው። ስለዚህ ነው እሳቸውን ከድርጅታቸው አስበልጠን ከእናት ድርጅታቸው ከኦፒዲዮ ከሌላው ድርጅታቸው ከኢህአዴግ አስበልጠን እኛ ከኋላቸው መቆም የሚኖርብን ይህንን በምናደርግበት ጊዜ እሳቸውን ጠልፎ ለመጣል ወይም ደግሞ ሂደቱን ለማሰናከል የሚፈልጉ ሁሉ ይዳከማሉ። ስለዚህ እሳቸውን የምንደግፈው ጥሩ ነገር እንዲሰሩልን ብቻ ሳይሆን ወይም ደግሞ ጥሩ ነገር ሰርተውልናልን ብቻ ሳይሆን ጥሩ ነገር መስራታቸውን ለሚያደናቅፏቸው ሰዎች መልእክት መላክ ስላለብንም ጭምር ነው። ትላንትና እንዳያችሁት ቦምብ ተወርውሮባቸዋል። እስቲ አስቡት። አንድ ነገር ቢደርስባቸው ኖሮ ኢትዮጵያ ወዴት አቅጣጫ ትሄድ ነበረ? ይህንን እንኳን ማመዛዘን የማይችሉ ጠላቶች ናቸው ያሏቸው። ስለዚህ የግዴታ ከእሳቸው ጎን መቆም ይኖርብናል። እሳቸውን መደገፍ ማለት እንደዚህ ህዝብን ሲያሰቃይ፣ አገሪቱን ሲበዘብዝ የነበረውን ኢህአዴግን መደገፍ አይደለም። ይልቁንም ኢህአዴግን ሐሳቡን አፍርሰው ከመሃሉ የወጡትን አብይና በአብይ ዙሪያ ያሉትን መደገፍ ማለት ነው። የእነሱ አሸንፎ መውጣት ደግሞ የኢትዮጵያ አሸንፎ መውጣት ነው የሚሆነው። በውይይቱ ወቅት ከተሳታፊዎች የተሰነዘሩ አስተያየቶችና የተነሱ ጥያቄዎች ዶክተር አብይን ስንቀበል ጥልቀትና ፍሬ ያላቸውን ጥያቄዎች ነው ማንሳት የሚገባን። ስለዚህም ወደፊትም በተከታታይ በቂ ዝግጅት ልናደርግ ይገባል። በዲያስፖራ ያለው ኢትዮጵያዊ ወደ ሀገር ገብቶ በየሙያው ለሀገር ግንባታ አስተዋጽኦ ማድረግ አለበት። በውጪ ያለው ኢትዮጵያዊ ገንዘብ ወደ ኢትዮጵያ እንዳይልክ ሲቀሰቅሱ የቆዩ አስተባባሪ ድርጅቶች የማዕቀብ ሐሳባቸውን ያንሱ የሚሉና ሌሎችም ይገኙበታል። በነገራችን ላይ አንዳች ግጥምጥሞሽ ሆነና ያ ስብሰባ በተካሄደበት ዕለት ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብም በራሱ በወሰደው እርምጃ የውጭ ምንዛሪ ወይም ሬሚታንስ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን የሚያሳውቅ መግለጫ አውጥቷል። የትውልድ ድልድይ የዳያስፖራ ኮሚቴ ሊቀመንበር አቶ በሱ ፈቃድ ካሰኝ ስለ መሰባሰቡ ስለ መድረኩ ዝግጅትና ምን እንደሚጠበቅ ነግሮኛል። ፕራይም ሚኒስትር ዶክተር አብይ አህመድ ወደ አሜሪካ እንደሚመጡ ዳያስፖራውን ለማዋየት ወደ አሜሪካ እንደሚመጡ በሰማ ወቅት የእሳቸው መምጣትና ዳያስፖራውን ማናገር ዋና ጥቅም እንዳለው ለሀገሪቷም፣ ለኢትዮጵያ ሰላም ጥቅም እንዳለው ስለገባን በበጎ ፍቃድ የተሰባሰብን ሰዎች ነው እና አላማው በተለይ በስርዓቱ ተራርቀው የዳያስፖራ ኮሚኒቲ ድምፅ ለማሰማትና እነሱን አሁን ባለው በፍቅር በይቅርታ ለሰላም ለመደመር ያለውን ዶክተር አብይን ራዕይ አስመልክተን ያንን ህብረተሰብ ለማቀራረብና ለማገናኘት ፍላጎት ስላለንና መሆንም ያለበት ብለን ስለምናምን ነውና በዚህ ምክንያት ነው። ይንን ያዘጋጀ ነው ኬትኬት ነው የሚሰባስቡት እነዚህ ስብስቡ መጀመሪያ የፖለቲካ ድርጅት ያለከለ፣ የሃይማኖት ድርጅት ያለከለ፣ ከተለያዩ ቦታዎች ወጣት፣ ሴት፣ ዳይቨርስ የሆነ ግሩፕ ተሰባስበን በግለሰብ ደረጃ በበጎ ፈቃድ የተሰባሰበ ስብስብ ነው እና ዋና አላማችን ለኢትዮጵያ ሰላም፣ ዲሞክራሲ፣ እኩልነት፣ ፍቅር፣ ይቅርታ እንዳልከው እኔ ዶክተር አብይ ቆይ ከኔንሰን ማንዴላ እኩል ነው ማያቸው። ኔንሰን ማንዴላ በሳውት አፍሪካ ያደረጉትን ያንን ሊጋደል የደረሰ ህብረተሰብን በይቅርታ አገናኝተው ሳውት አፍሪካን ወደፊት የወሰዱ ሰው ናቸው ነው የሰማ ና ዶክተር አብይም አሁን በኢትዮጵያው ላይ ትልቅ ችግር ሊደርስ የነበረውን ስርዓት ቀልብሰው ወደ ኢትዮጵያ ሰላም፣ የፍቅር፣ እኩልነት የምንኖርበት ጊዜ እያመጡ ነው። ስለዚህ ያንን መደገፍ የግድ አስፈላጊ ነው። በተለይ በዳያስፖራ ያለው ኮሚኒቲ መሳተፍ አለበት ብዬ አምናለሁ። እያሰባችሁት አቀባበል ሰልፍን ይጨምራል ወጥቶ መቀበል፣ አይሮፕላን ጣቢያ ሄዶ መቀበል እና የመሳሰሉ ነገሮችን ይጨምራል። በሀሳባችሁ ውስጥ እሱን አይካትቱም። ዋናው ያሰብነው እሳቸው በዚህ ሀገር እንደሚደረገው የተለያዩ መሪዎች መጥተው እንደሚያናግሩት ስብሰባ ላይ ከ10 እስከ 15 ሰው የሚገኝበት ዝግጅት ተዘጋጅቶ ይህን ደግሞ የምንሰራው ከኢትዮጵያ ኤምባሲ ጋር እንደ ፓርትነርሽፕ ሆኖ ነው። እኛ ዋናው አላማችን በተለይ አኩርፎ የቀረውን ሲቃወም የነበረውን ለዲሞክራሲና ለሰላም ሲታገሉ የነበረውን ህብረተሰብ ድምጽ መሆን ስለምንፈልግ ነው እና ያ ስብሰባው ሰፋ ያለውን ህብረተሰብ የሚያሳትፍና እሳቸው ራዕያቸውን ለኢትዮጵያ ለዳያስፖራውም ለሁላችንም የሚያስቡት ራዕይ የሚገልጹበት ስብሰባ ነው። ሁለተኛ ስብሰባ ደግሞ እየታሰበ ያለው እንደ ታውን ሆል ሚቲንግ ያዳራሹ ስብሰባ ውስጥ የተለያዩ አክቲቪስት በዚህ አካባቢ ለሰላም ለዲሞክራሲ ሲታገሉ የነበሩ አክቲቪስቶችን፣ ምሁራኖችን፣ ወጣቶችን ሁሉንም የዳያስፖራ ኮሚኒቲ የሚወክል የአዳራሽ ስብሰባ ከእሳቸው ጋር ጥያቄና መልስ እያደረጉ እንዲነጋገሩ የሚደረግ ይሆናል ማለት ነው። በዳያስፖራ ያለውን ኢትዮጵያዊ ስሜት መንፈስ ምን እንደሚመስል ስ በአጠቃላይ እንደማየው ከሆነ በእኔ ግምት አብዛኛው መቶ በመቶ እሳቸውን ያላቸውን ራይ ለኢትዮጵያ፣ ለመደመር፣ ለፍቅር፣ ለሰላም የኋላውን ትተን ሀገራችንን ወደፊት የምንወስድበትን አቅጣጫ የሚያመጡ መሪ ስለሆነ ዲያስፖራ ሙሉ በሙሉ እንደሚደግፋቸው እርግጠኛ ነኝ። ለመሆኑ ኢትዮጵያ በዚህ ሁኔታ ቁስሏን ወደ ማከም፣ ህመሟን ወደ ማስታገስ፣ ያላትን በጎ ወደ ማሳደግ፣ የሌላትን ወደ ማመንጨት፣ እውን ወደ መቀራረብ፣ ወደ መግባባት፣ ወደ መስማማትና ወደ መደመር ትመጣ ይሆን? ወደ አቶ ግርማ ሰይፉ ተመለስኩ። አዎ፣ ግን መቶ በመቶ ግን አይመጣም። አንድ ነገር ስህተት እንዳይፈጠር እፈልጋለሁ። አንድ እየሆንን ነው ምናምን ሲባል አንድ አይነት እየሆንን ነው ማለት አይደለም። የተለያየ መኖር አለበት። ለምሳሌ አሁን አይተ ከሆነ ትናንት ሲደረግ የነበረው ሰልፍ ላይ የተለያዩ ባንዲራዎች ነበሩ። በቃ ይሄ እነዚህ የተለያዩ ባንዲራዎች በአንድ ሀገር ውስጥ አብረው ቆመው መታየታቸው በቃ ልዩነታችንን ያሳያሉ፣ ግን አገሩ የኛ አንድ ሀገራችን መሆኑን ነው ማመን ያለብን። በአንድ ሀገር ውስጥ በተለያየ አስተሳሰብ መኖር እንደምንችል የተለያየ ቋንቋ ብንናገር የተለያየ መልክ እንዳለን ሁሉ ብንኖር ምንም ችግር የማያመጣ መሆኑን ነው ፕሩፍ እየሆነ ያለው። ስለዚህ እንደመራለን ስንል አንድ አይነት እንሆናለን ማለት አይደለም። በልዩነታችን ተስማምተን ለመኖር የምንችል ሰዎች እንሆናለን ነው። ይሄ ደግሞ ኢትዮጵያ ኢትዮጵያውያኖች እንችልበታለን። ምንም ምንም የሚያስቸግረን ነገር አይደለም። አንድ ሊያደርጉን እየፈለጉ ነው የተሰቃየ ነው። አንድ አይነት ሊያደርጉን ሲፈልጉት አሰቃዩ እና በዚህ ምክንያት እኔ የሚቻለም የሚሆንም ነገር ነው ብዬ ነው ማምነው። ፌስቡክ ላይ ሙሉ ስብሰባ በቪዲዮ ይገኛል። ይኸው ነው አብራችሁን ስለ ቆያችሁ አመሰግናለሁ። ለአሜሪካ ድምፅ ሶሎሞን አባተንም አሌክዛንድሪያ ቨርጂኒያ በነገራችን ላይ የፊታችን ሐምሌ 21 ጠቅላይ ሚኒስትሩ ዋሽንግተን ላይ በሚጠሩት ወይም በሚገኙበት ስብሰባ ላይ ኢትዮጵያውያን ሁሉ ማውንት ቨርነን ከቀኑ አንድ ሰዓት ወይም ዋን ፒኤም ላይ እንዲገኙ ኤምባሲው ዛሬ ባወጣው መግለጫ አስታውቋል። ሎስ አንጀለስ እና ሚኔሶታ ላይም እንዲሁ በተከታታይ ቀናት ይገኛሉ ጠቅላይ ሚኒስትሩ። የእስር ቤቶች ታሪክ ተከታዩ ዘገባ ነው በኢትዮጵያ እስር ቤቶች አያያዝ ተከታታይ ዘገባ ከትላንት ምሽት የቀጠለ ዘገባ ነው። ይሄ ተከታዩ የቀድሞ እስረኞችን ስታነጋገር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል? ድጋፉንስ ሊሰጣቸው የሚገባው ማን ነው የሚሉና ሌሎች ጥያቄዎችን አንስታ የሕግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ተመራማሪ አካታ ተከታዩን ካጠናቀረችው ዘገባ ከትላንት ምሽት የቀጠለ ክፍል ነው አሁን የሚቀርበው። አቶ ወንድሙ ኢብሳ እንግዲህ ይሄ ነገር እንዳይደገም መደረግ አለበት እያሉ ነው። አቶ ፍሳሀና አሁን እስር ቤቶች በሙሉ ባዶ ናቸው። ባዶ ሆነዋል ማለት ይቻላል። ምክንያቱም አሁንም በዚህ እስር ቤቶች ውስጥ ተመሳሳይ ነገር፣ ጨለማ ቤት ውስጥ ጭምር ያሉ እስረኞች አሉ የሚሉ መረጃዎች እየወጡ ነው እና በርሶ በኩል አሁን ያለው ሁኔታ ምን ይመስላል? አመሰግናለሁ። አሁን ያለው ሁኔታ በእርግጥ ጅምሩ በጣም የሚያበረታታና በጣም ጥሩ ነገር ነው፣ መንግስት እየወሰደ ያለው ነገር ግን አሁንም እስር ቤቶች በእስረኛ ተናነቁ እንደሆነ ነው የምንረዳው። እኔ በእኔ በኩል እንኳን የተያዙታ ከኦሮሚያ ክልል ወደ አርባ አማራና ትግራይ ክልል ወደ አርባ ሰማንያ ሰዎች በአንድ ጠበቃ እኔ ያስኳቸው ጉዳይ አሉ ማለት ነው። ሌሎቹም የስራ ባልደረቦቼ እንዲሁ ተመሳሳይ በርካታ እስረኞች አሉ። ስለዚህ አሁን ከየበየቀኑ ከትላንትናም ድረስ አሁን ዛሬ ጠዋትም በየችሎቱ የሚመጡት በጣም በርካታ የሆነ ሰው በየማረሚያ ቤቱ እንዳለ ነው። በሌላ በኩል ደግሞ አሁን ባዶ ነው ማለት አይቻልም እስር ቤቱ ገና በርካታዎቹ አሉ። አሁን የምነግራቸው ኦነግ በፊት ለፊት በቤተ መንግስት ገብቶ በቦሌ ገብቶ ባንዲራ ፊት ለፊት በሚታይበት ጊዜ በሽብር ክስ የኦነግ ባንድ ባንድራ፣ ይዛቸዋል ኦሌት ባንድራ በሞባይላችሁ ውስጥ ተገኝተዋል በምን የታሰሩ ልጆች ዛሬም እዛው እስር ቤት ናቸው። ትልልቆቹ ስም ያላቸው ዝና ያላቸው ሰዎች ቢወጡም፣ ድምጽ የሌላቸው ምስኪን ወጣቶች ዛሬም እዛ ናቸውና ተላቆል መለቋል ማለት አይቻልም። አቶ አመሃ ቅድም አቶ ፍስሐ ተክሌ ያነሱት ነገር ነበረ። አዲስ አበባ ብቻ ወይም በፌዴራል ደረጃ ብቻ ያሉ እስር ቤቶች አይደሉም። ይሄ ነገር ሲፈጸምባቸው የነበረው በመላው ኢትዮጵያ በስፋት ብዙ እስር ቤቶች ናቸው ብለዋል። እና እነዚህን በጠቅላላ በኢትዮጵያ ውስጥ የተፈጸሙትን የሰብአዊ መብት ጥሰቶች ለማውጣት እና እንደው በመረጃ ለማስደገፍ በቀጥታ ኃላፊነቱን በአሁኑ ሰዓት ይውሰድና ይስራ ቢባል የማን ኃላፊነት ይሆናል? ችግሩ በጣም ሰፊ ነው። አሁን በደንብ አቶ ወንድሙም በስፋት ገልጸውታል፣ አቶ ጠቅሰውታል። እኔ ለአንድ ተቋም ብቻ የሚተው ነው ብዬ ላስብም። ዞሮ ዞሮ በመንግስት ደረጃ ከሄድን የፍትህ ተቋማት ይመለከታቸዋል። የተከላካፊ ቅጽበት ቤት ይህንን ማቋቋሚ አዋጁም ስለሚል ማለት ነው። የዜጎችን ሰብአዊ መብት መከበሩን በህገ መንግስቱ መሰረት ሁሉም የመንግስት አካላት ሰብአዊ መብቶችን ማክበር መከበራቸው ማረጋገጥ ኃላፊነት አለበት። በቀጥታ ደግሞ እንደ ጠቅላይ አቃቤ ህግ፣ የሰብአዊ መብት ኮሚሽን፣ ኢትዮጵያ ሰብአዊ መብት ኮሚሽን ይሄ አላ ኃላፊነት አለበት። ምናልባት ኢትዮጵያ ሰብአዊ መብት ኮሚሽን እያስተባበረ የሚመለከታቸው አካላት ተሳትፎበት ሰራ ይችላል። ግን ችግሩ አልቆመም። አሁንም አሁን አተኩረን እየተነጋገርን ያለ ነው ከሽብር ወንጀል ጋር ወይም ከተያይዞ ክስ የቀረበባቸው እና የተፈቱ ነው ግን እንደተባለው በሌላም ወንጀልም ተከሰው እስር ቤት ያሉ ብዙ ጉዳት የደረሰባቸው አሉ። የጠፉ ሰዎች አሉ። አሁን መሞታቸውም ታስረውም ያልተገኙ የጠፉ ሰዎች አሉ። ትልቁ ስራ መሆን ያለበት እንዳልኩት የጉዳቱ መጠን በደንብ መታወቅ አለበት። በመንግስት ኃላፊነት ወስዶ ይህን ጉዳት የሚያጣራ አካል ተቋቁሟል። ይህ አካል በይፋ አሁንም ተጠናክሮ ስራውን መስራትና ዜጎች መረጃ የሚያቀርቡበት ሁኔታ መመቻቸት አለበት። ገለልተኛነቱ የተረጋገጠ ተቋም ቢሆንም መሰራት አለበት። ሲቪክ ማህበራት መሳተፍ አለባት። የዓለም አቀፍ የሰብአዊ መብት ተቋማትም የሚከታተሉት ይሄ ተቋም እርግጥም ኃላፊነቱን በገለልተኛ እየተወጣ መሆኑን የሚከታተሉበት እድል መኖር አለበት። ከህዝብ ጋር መተማመን መቻል ያስፈልጋል። ሰው ነው የጠፋው ሰው ነው የተጎዳው ና እንደ ቀላል መወሰድ የለበትም። ባይነኝ ሲሆን አቶ ፍሳሐ ተክሌ ዓለም አቀፍ የሰብአዊ መብት ተቋማት ምን አይነት ድጋፍ ማድረግ ይችላሉ? ለእንደዚህ አይነት ጉዳይ ሪፖርቶቹን ከማውጣት ሁኔታዎችን አደባባይ ላይ ከመግለጽ በተጨማሪ ምን አይነት

ያንን ፐብሊክ ማድረግ እንችላለን፣ ወይም ደግሞ ሌሎቹም እንደዚህ ያደረጉ ካሉ ማድረግ ይቻላል። ለምሳሌ ሂውማን ራይትስ ያወጣው ሪፖርት ያለ ጅጅጋ ውስጥ ያለ እስር ቤት በሶማሌ ክልል የሚያስተዳደር የሚተዳደር እዛ ውስጥ ምን አይነት ይሰነጻል እንደነበር የሚያሳይ ነገር አለ። ሌሎችም ድርጅቶች እንደዚህ ያደረጓቸው የመጀመሪያው መረጃዎቹን ሼር ማድረግ እጆ ማድረግ ሊሆን ይችላል። ሌላው ቴክኒካል ሰፖርት ሰጥ ይቻላል፣ በዚህ ጉዳይ ላይ ለሚሰሩ በተለያየ መልኩ ረዥም ጊዜ ያገለገሉ የሰሩ ድርጅቶች ከመሆናቸው አንጻር የተለያዩ ኤክስፐርቲስ አላቸው። ያንን ደግሞ በዚህ ውስጥ ለመንግስት መስረት ጠጥ ይችላሉ፣ ወይም ደግሞ ሀገር ውስጥ ለሚንቀሳቀሱ ገለልተኛ ተቋማት ያንን ማድረግ ይችላሉ እ በተጨማሪ የተለያዩ ተቋማት አሉ። የተባበሩት መንግስታት የሰብአዊ መብት ሀይ ኮሚሽነር ምተኛ ኮሚሽነር አንድ ነው። አዲስ አበባ ውስጥ ኦፊስ አለው። ትልቅ ኤክስፔሪንስ አለው በእነዚህ ነገሮች ነው ትልቅ ልምድ አላቸው። ከእነሱ ጋር መስራት ይቻላል ና ይህን ሁሉ በማድረግ ብዙ ነገር መተባበር ይቻላል ለማለት ነው። አቶ ፍሳ እዚሁ ጋር እንደው ማጠቃለያ እየወሰድኩኝ እንዲሄድ እንግዲህ የኢትዮጵያ መንግስት ለረጅም ጊዜ ሲያስተባብለው የቆየ ጉዳይ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ መተው በይፋ እንደው እስከሚናገሩ በህዝብ ተወካዮች ምክር ቤት ድረስ በጣም የተሸፈነ ና የተደበቀ ነገር ነበረ። ከዛ በኋላ የታዩ አንዳንድ ነገሮች በይፋ የማመን የሰብአዊ መብት ኮሚሽን በኢትዮጵያ መንግስት በጀት የሚተዳደረው የሰብአዊ መብት ኮሚሽንን ጨምሮ ብሔራዊ ቴሌቪዥን ጣቢያዎችም ጉዳዩን ሲያመጡት ይታያሉና፣ ጠቅላይ ሚኒስትር ከዚህ አኳያ ምን አይነት እርምጃ ወደፊት ቢራመዱ፣ የት ድረስ ሁኔታውን ቢያሰፉት ይሄ እልባት ሊያገኝ ይችላል? ብዙ ነገር፣ አንደኛው በመንግስት ተቋማት ላይ ብቻ መተማመን አይቻልም። በሰብአዊ መብት ላይ አንደኛው መታወቂያ ያለበት ነገር መንግስት በሰብአዊ መብት ላይ የሚታመን አካል ሊሆን አይችልም። ሌሎች ኢንዲፔንደንት ወይም ደግሞ ነዛ የሆነ አካላት መኖር አለባቸው። ይህ እንግዲህ የሰብአዊ መብት ኮሚሽኑንም ያጠቃልላል እና ለምሳሌ የሰብአዊ መብት ኮሚሽኑን ኢትዮጵያን የሰብአዊ መብት ኮሚሽን ስናስበው ለረጅም ጊዜ ኢትዮጵያ ላይ የሚሰጡ የሰብአዊ መብት በተመለከተ የሚሰጡ ትችቶችን ሲያስተባብል ነው እንደ መንግስት አካል ሆነው ይሄ ነገር አልተፈጸመም እንደዚህ አይደለም እያለ ሲያስተባብል የቆየ ነው። እስከ ቅርብ ጊዜ ድረስ አምናር ድረስ ማለት ነው። የሰብአዊ መብት ጉዳይ የመንግስት ሞኖፖሊ መሆን የለበትም። ብዙ ተቋማት ብዙ ዳይቨርስቲ ያላቸው ተቋማት የሚይዙት መሆን አለበት ና ያ ያ ሞኖፖሊ መቅረት አለበት። ለዛ ደግሞ አስፈላጊውን የሕግ ማዕቀፍ ማስተካከል ያስፈልጋል። የበጎ አድራጊዎቶች ህጉ መስተካከል መቻል አለበት ና ከዛ መጀመር አለበት። ከዛ በኋላ እንግዲህ ሞኖፖሊ የመንግስት ሞኖፖሊ መቅረት አለበት። እሺ፣ አቶ ወንድም በማህበረሰቡ በኩል በማህበረሰቡ መደረግ ያለበትን ነገር አንስተዋል ና በአጠቃላይ በጠበቆችም ደግሞ ምን መደረግ አለበት የሚለውን አጠር አድርገው ማጠቃላይ ይስጡንና አቶ አመሀንም አሰናብታለሁ። አመሰግናለሁ። እኔ ማለት የምፈልገው አንደኛ ጠበቆቹ ሞያዊ ኃላፊነታቸውን በእውቀት፣ በድፍረት በመስዋዕትነትና በሀላፊነት መወጣት አለባቸው። የማይፈራ ነገር መፈራት የለበትም። እሺ፣ በጣም አመሰግናለሁ። አቶ አመሀ ማጠቃለያ ሀሳብ ካሉት በእርሶ ማጠቃለያ ሀሳብ ውይይታችንን ደምድም። ያለንበት ሁኔታ ብዙ ነገሮችን በጥንቃቄ እንድናይ፣ እንድናስብ፣ እንድንፈጽም የሚያደርግ ነው። በአንድ በኩል ክቡር ጠቅላይ ሚኒስትሩ የጀመሩት መንገድ ይሄ የእርቅ የአንድነት፣ የፍቅር መንገድ አለ፣ እሱ በጣም ጠቃሚ ነው፣ ብዙ ችግሮችን ሊፈታ ይችላል። ግን ጎን ለጎን የህግ ማስከበር ሀገር ነውና ከሀገርም ትልቅ ሀገር ነውና ብዙ አይነት ጥያቄዎች ያሉበት ነው። የህግ ማስከበር ስራም ተጠናክሮ መቀጠል አለበት። ተጠናክሮ መቀጠል አለበት ሲባል ባለፈው ባለ ባለፈው ጊዜ አንፎርቹኔትሊ በሰዎች ህይወት፣ በወጣቶች ህይወት፣ በወጣቶች ነፃነት ዋጋ ተከፍሎ ተማርን ብሎ ያየ ነው። ቢሆንም ያለፈው መደገም የለበትም። ሰዎች ያለ ምክንያት መታሰር የለባቸውም። ትክክል ነው። ከታሰሩም በኋላ መብታቸው መጠበቅ አለበት። ይሄ የሚያከራክር አይደለም። በተለይ ከሰብአዊ መብት ጥሰት ከመዝጋ በተያያዘ ዓለም አቀፍ ስታንደርዱም የሚለው ሰብአዊ መብት ጥሰት ፈጻሚዎች በይቅርታ የሚታለፉበት ሁኔታ የለም። በሁለት ምክንያት፣ አንደኛ ሰብአዊ መብት ትልቅ ቫሊዩ ትልቅ ዋጋ የሚሰጠው በመሆኑ፣ ሁለተኛ ድም ጽዮን ያነሳሸዋለ ዳግመኛ እንዳይፈጸም መታሰቢያ መስራት አንድ ነገር ነው። ግን ትልቁ ዋስትና ዳግመኛ እንዲህ አይነት ጥሰት እንዳይፈጸም ተጠያቂነት ጉዳይ ነው። ሁለተኛው እስከዛሬ ጊዜ በነበረው ያው ሁሉም ነገር መጥፎውንም ጥሩም የሚባለውንም መንግስት ነው ይዞት የነበረው። አሁን ግን ህብረተሰቡ መሳተፍ አለበት። በህብረተሰቡ ህብረተሰቡ ብዙ ጊዜ የሚሳተፈው ያው በሲቪል ማህበራት በኩል ነው። ሲቪል ማህበራት በነጻነት እንዲደራጁ በነጻነት እንዲንቀሳቀሱ መፈቀድ አለበት። ይህንን በጣም አፍኖ ይዞ የነበረው ህግ በእርግጥ ያው ቅድሚያ ሊሻሻሉ ከሚገባቸው ውስጥ ቅድሚያ ተብሎ እሱም የተጀመረ ነገር አለ። እነዚህ መፋጠን አለባቸው። ሶስታችሁንም በጣም አመሰግናለሁኝ። አቶ ወንድሙ ኢብሳ እና አቶ አማሀ መኮንን ከአዲስ አበባ የህግ ባለሙያዎች፣ በተለይ ደግሞ ከሽብር ጉዳይ ጋር በተያያዘ ለተለያዩ ተከሳሾች ጥብቅና ስትቆም የነበረ የሚያነጋገራችሁ ናችሁ። አቶ ፍስሃ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ናቸው። እሳቸውንም እናንተንም በጣም አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅቶቻችን በዚሁ ተጠናቀዋል። የግማሽ ፍጻሜ ዓለም ዋንጫ ከጥቂት ደቂቃዎች በኋላ ይጀምራል። ሁለተኛው አጋማሽ እንግሊዝ አንድ ለባዶ እየመራች ነው። እስካሁን ድረስ በእኛ በኩል በዚሁ ተጠናቀቀ። ትግርኛ ይቀጥላል። ሰላም በደናደሩ සිටිරින් සිටිරින්